የወጣቶች ዓለም ማሩ ጌጡ ይባላል። ትውልዱና እድገቱ በባህር ዳር ከተማ ነው። የ32 ዓመቱ ወጣት ማሩ ባለትዳር ነው። የመንግስት ቋሚ ስራ የለውም። በግሉ የኤሌክትሪክና የውሃ ቧንቧዎችን በመስራት ይተዳደራል። ማሩ ከልጅነቱ ጀምሮ የማንበብ ፍላጎት እንዳለው ተናግሯል። ከ1500 በላይ መጽሕፍትን ማንበቡንም ከዶች ቬሌ ጋር በነበረው ቆይታ አጫውቶኛል። እየቀነሰ የመጣውን የማንበብ ልምድ ለመመለስና እስካሁን ያነበባቸውን መጽሕፍት በማጠራቀም የመጽሕፍት ካፌ በመክፈት ማንኛውም ሰው በነፃ እንዲያነብ ሁኔታዎችን አመቻችቷል። ለምን ይህን ማድረግ እንደፈለገ ከራሷ አንደበት እንስማ። ያስቀመጥኳቸው መጽፍቶች ለሌሎች ወጣቶች እንዴት ተደራሽ ማድረግ ይችላሉ? እኔ ያገኘሁት ጥቅም ለሌሎችን እንዴት ማስረዳት ይችላሉ? ስል እኔ ፐርሰናሊ በማስረዳት ሳይሆን መጽሐፎችን እንዲያነቡ በማድረግ ቢሆን የተሻለ አቅማቸውን የማንበብ ልምዳቸውን እንዲያመጡ ያደርጋል ብዬ የሰላሰውኩኝ እኔ ያነበብኳቸውን እዚህ ጋር ዲሲፕላ ያደረኩኝ አሁን ማህበረሰቡ አላመው ሀሳቡ ገባውና በየቤቱ ያነበባቸውን መጽሐፍቶች ወደዚህ ያመጣ ነው። ምክንያቱም እዚህ ጋር የሚሰጠው አገልግሎት ያለምንም ክፍያ በነጻ ማንኛውም ማንበብ የሚችል ህብረተሰብ ገብቶ እንዲያነብ ማድረግ ነው። ሲያነብ ደግሞ ራሱን ይቀይራል፣ ለሀገር ያለውን አስተዋጽኦ ያበረከታል፣ ሌሎችንም እንኳ መንገድ ያሳያል። በሚል ሀሳብ ይህንን ነገር እንትን አድርግ ያለው መጽሐፍቶችን እንግዲህ ከኔ ከራሴ ከኤሌመንታሪ ጀምሬ የሰበሰብኳቸው ወደ 1500 መጽሐፍቶች ነበሩ። የራሴ እንደ ወጣት ማሩ አሁን አሁን አንባቢ ትውልድ እየጠፋ ነው። በመሆኑም ይህን ለመመለስ የበኩሉን ድርሻ ለመወጣት ይህን ስራ እንደጀመረውም ተናግሯል። የሚያነብ የሚያመርት የለም። ስለዚህ የሚያነብ ሰው መመረት አለበት። የሚያውቅ ሰው ሲኖር ነው ጅል መጽሐፍ ነው፣ ጥሩ መጽሐፍ ነው ለማለት ደግሞ አንብበህ ነገሮችን ማወቅ ይጠይቃል። ስለዚህ የኔ ትኩረት የሚያነብ መመረት አለበት፣ አዋቂ ትውልድ ሊኖር ይገባል፣ በቃ ጠያቂ የሆነ ትውልድ ሊኖር መምጣት አለበት በሚል ሀሳብ እንትን አድርግ ያለው። አሁን የንባብ ቦታ የሆነው አካባቢ እጅግ ቆሻሻ የበዛበት እንደነበር የሚናገረው ወጣት ማሩ አካባቢውን ለመጻፍት ማነቢያነት ብቻ ሳይሆን በራሱ ወጪ በማጽዳትና አትክልቶችን በመትከል ማራኪ አድርጎታል። ቦታውን እስ እንዴት ነው ያገኘው? ቦታውን ከዚህ በፊት ይሄ ቦታ በጣም ቆሻሻ ነበረ። በጣም ቆሻሻ ከመሆኑ የተነሳ ከጎን ያለኝን ጸጉር ቤት ድርጅት ወረዳ ቆሻሻ ዘጋው ማለት ነው። ምክንያቱም ቆሻሻ እየሸተተ እዛ ጋ ጸጉር መስተካከል ስለሚቻል ተዘጋ። ስለዚህ ቆሻሻ ድርጅት የሚያዘጋ ከሆነ እኛ ምን አይነት አቅጣጫ አለን ነው። ስለዚህ ይሄ ቦታ መጽዳት አለበት። ይሄ ቦታ ከጸዳ በኋላ ደግሞ ጥሩ ነገሩን አስተካክለ ወደዚህ ነገር ማምጣት ትችላለሁ። ኖርማሊ አናገርኳቸው። ቦታው እዚህ አካባቢ ተወላጅ ስለሆንኩኝ እኔ በየጊዜው በዚህ ስለማልፍ ቆሻሻነቱ ውስጤን ታች ያደረገኝ ነበርና ይሄ የሚጸዳ አይነት ነገር አይደለም በሚል እንትን አሉ። ግን እኔ አጸደውትና ኢንቫይሮመንት ፈጥሬ ሰው ቁጭ ብሎ ሲያነቡ ደግሞ መጠው አዩት። የመንግስት አካሎች ካዩት በኋላ ጥሩ ነገር ነው በቃ አይዞ በርታ ነው ያሉ። አይዞ በርታ ብለው እኝደዋል። እንግዲህ ወደፊት እነሱ መጠው የሚያግዙበት ሲስተም ራሳቸውን ጠይቀው ይሄ መንግስት ስራ ነበር ለትውልድ ለዜጋ እንዲህ አድርጎ ዲሲፕል ያድርጎ አንቡ ማለት የመንግስት ስራ ነው። ግን ደግሞ መንግስት ሁሉን ይወጣ ማለት አይችልም። እያንዳንዱ ሰው በየሚችለው ነገር ኮንትሪቢዩት ካደረገ የመንግስት ስራ ተሰራ ማለት ነው። ምን አይነት ምን አይነት ሰዎች ናቸው እዚህ መጣው የሚያነቡ? እስቲ እሱን ደግሞ ንገረኝ። አዎ በብዛት ወጣቶች ነው የሚመጡት። ወጣቶች ይመጣሉ። ከጎዳና ተዳዳሪዎችም ይመጣሉ። ለነሱም የተለየ ትኩረት ሰጥቼ እጅ ያናግሪያቸዋለሁ። የምትፈልጉትን ነገሮች ጊዜያችሁን ሳታባክኑ እዚህ መጣችሁ በነጻም ብ ብያቸው? አላማውን ተገንዘበው መጥተው እዚህ ጋር እያነበቡ ነው። ዲሲፕሊን ሳይረብሹ ምን ሳይሉ መጽሐፍ አንብበው ልክ ደግሞ ሊበሉም ሆነ ሊሰሩም ሆነ ሲሄዱ ተነስተው ይሄዳሉ። ጊዜያቸው ግን እዚህ እያሳለፉ ነው። ሰዎቹ ቡና ሲያምራቸውና ሻይ ሲያምራቸው ማንበቡን አቋርጠው ይሄዱ ነበር። ያለ ማስቀረት ደግሞ ያደረግከው ነገር አለ ምንድነው? አዎ እንግዲህ እዚህ ባዶን ጀመርኩትና ሰው ሲያነብ ቆየ። ይቆይና ቡና ጠጥተን እንምጣ ብሎኝ ትቶኝ ይሄዳል። ሻይ ጠጥተን እንምጣ ብሎኝ ትቶኝ ይሄዳል። ሻዩና ቡና እዚህ ቢሆን ያችን ጊዜያቸውን ማንበብ ይችላሉ ወይ አልኩኝና፣ መሆንም አለበት ለምን አላረገውምና እንትን ማረግ አይችልም አልኩኝና 11 ሰዓት ጀምራ ቺፕስ ምሸጥ ልጅ አለችና፣ ለምን ቀን ይሄን ስራ ትሰሪም ቀን እዚህ ጋር ሻይ ቡና ሰሪ፣ ከዛ ደግሞ በሰዓት 11 ሰዓት በኋላ ደግሞ ቺፕስ ሽን ትሰሪያለሽ ብያናገርኳትና እሽ አለችኝ። ስራውን እዚህ ጋር አስጀመርኳት እንደምታየው ቢያንስ ሁለት ሰራተኞች አሉ። እንግዲህ ሁለት ሰራተኛ ቢያንስ ከበር ተደርጓል። እነሱም የገቢ ምንጭ እያገኙ ነው። በመጽሐፍት ካፌ ውስጥ ሲያነቡ ካገኘኋቸው ወጣቶች መካከል ወጣት መዝገቡ ማናየ እንደገለጸልኝ የወጣት ማሩ ተግባር ለብዙዎቹ አርአያ መሆኑን አመልክቶ በተለያዩ ሱሶች ተጠምደው የሚውሉ ወጣቶች በእንደዚህ ያሉ ቦታዎች ቢውሉ በእውቀት እንደሚታነጹና ከሱሳቸው እንደሚላቀቁ ተናግረዋል። ለእኔ ትልቅ አስተዋጽኦ አድርጎልኛል። የመጻፈውን በተለይ በዚ ሳምንት አሁን የሶስተኛ ቀን የንመጠው እዚህ ማንበቢያ ቦታ ላይ ጀበና ቡና ላይ ተቀምጦ ብዙ ጊዜ የሚያሳልፍ ትውልድ አለ። በጫት ላይ በየጫካው ተቀምጦ በየጣና ዳር ተቀምጦ ጫት፣ ሲጋራና ሁን በሌሎች ሱሶችም ተጠምዶ የሚያሳልፍ ትውልድ አለ። ይህን ትውልድ ግን ወደዚህ መጽሐፍ በማንበብ የመቀየር ኃይልም አቅምም አላቸው። መጽሐፍት ጓደኛ ናቸው። መጽሐፍ መካሪ ናቸው። መጽሐፍ የሚመልሱ ናቸው። አይምሮ የሚያለመልሙ ናቸው። ስለዚህ ልጁ መጽሐፍ አመራረጡ የራሱ በጣም የተመሰገነ የሚያደርገው የቆዩ መጽሐፍቶችን የሚያሰባስበው ዘመኑን የሚዋጀም አለው፣ የቆዩትን ጊዜ የሚዋጀም አለው። ስለዚህ እነዚህን መጽሐፍት አሰባስቦ ለትውልድ በማቅረቡ አሪፍ አስተዋጽኦ ሊደረግለትም በግለሰብም ደረጃም በመንግስት ደረጃም ድጋፍ ሊደረግለት የሚገባ ልጅ ነው እና ለእኔ ትልቅ አስተዋጽኦ አድርገውልኛ መጽሀፍቶች አሁን ማነበው መጽሐፍ የራሱ ስራ ነጻነትና የተሳካ ህይወት የሚል መጽሐፍ ነው እያነብብ ለሁት እና ልጁ በዚህ እንዲበረታ በዚህ እንዲቀጥል ሌሎች ማህበረሰቦችም ያላዩት እንዲያዩት ያዩትም ደግሞ ከጎን ነው እንዲደግፉት ከቤት የተቀመጠ መጽሐፍ አይነበብም እዚሁ እየመጡ እንዲያስቀምጡ እና ትውልድም እንዲያነበው በአቅም ገዝቶ ማንበብ አቅም የሌለው ሰው እዚህ መጥቶ እንዲያነብ እመክራለሁ። እንግሊዝኛ መጽሀፍትን በብዛት እንደሚያነብ የገለጸልኝ ወጣት ዮጋሳን ያሲን እዚህ በመዋሉ የነበረበት ሱስ እየቀነሰ መጥቷል። በተደጋጋሚ እመጣለሁ እንግዲህ ትርፍ ሰዓት ማቀኑን እንዲሁ ነው የማሳልፈው አብዛኛውን ጊዜ እና በተደጋጋሚ እየመጣው አነባሉ ያሉት መጽሐፍቶች እኔ እንዳጋጣሚ እንግሊዝኛ መጽሐፍቶች አብዛኛውን ጊዜ ማነበው እና ሲጀመር አንዳንድ የመጽሐፍ ፍጥረቶች ነበሩ፣ አሁን ግን እየተሟሉ ነው። እና ደስ የሚል ነገር አለው። ሌሎችም እንደዚህ ቢያግዙ እና ደግሞ ይበልጥ ቢታወቅለት ደስ ይለኛል ብዬ አስባለሁ። እዚህ ሀገር ላይ ያለው የማንበብ ባህል በጣም የወረደ ነው። ማለት እዚህ ከተማ ላይ እንደነዚህ አይነት ቦታዎች ደግሞ መኖራቸው እንዳለ ሆኖ ግን ደግሞ ተጠቃሚዎችም በዛው መንገድ እንዲሰፉ የማንበብ ባህሉ ለማሳደግ አንዳንድ እንደዚህ ህዝባዊ ውይይቶችና የማስተማር ስራዎች ቢሰሩ አሪፍ ነው። ላለ ምንም ነገር በላይ ለሁሉም ነገር መሰረት ነው የማስበው ማንበብ ነው። ከሱስ አሁን ለምሳሌ ከሱስ በተወሰነ መጠን የወጣውበት ዋነኛው መነሻ ምክንያት መጽሐፍትም በማንበቤ ነው እና መጽሐፍ ለአብዛኞቹ ነገሮች መፍትሄ ይሆናል ብዬ የማስበው ለስራ ላይ ላለ ሰውም ከስራ ውጭ ረፍት ላይ ላለ ማንበብ ከምንም በላይ እኔ እንጃ፣ ማለት የህይወት ትልቁ መርህ በቃ በማንበብ ውስጥ ነው የሚገኘው ብዬ ነው የማስበው እና የተለያዩ ሰዎችም እንደዚህ እየመጡ እዚህ ቢያነቡ እና ህይወታቸውን መቀየር እንደሚችሉ ቢያውቁ አሪፍ ይሆናል ብዬ አስባለሁ። እንደዚህ አይነት ቦታዎች ደግሞ ቢስፋፉ የበለጠ አሪፍ ይሆናል ብዬ አስባለሁ። እንግዲህ ብዙ ጊዜ እንደምትመጣ እነግረኛለሁ ወደዚህ አካባቢ። ምን አይነት ሰዎች ናቸው ያጋጠሙህ? ወጣቶች ናቸው አሉ፣ አንዳንድ ወጣቶች፣ አንዳንድ ትልልቅ ሰዎችም አሉ። ግን ደግሞ አብዛኛውን ጊዜ እኔ በጣም በትኩረት ተመስጬ ነው የማነበውና ቀና ብዬ ቼክ የማደርግበትም አጋጣሚ የለም። ግን ደግሞ ወጣቱ አሁንም በጣም ይቀረዋል ብዬ አስባለሁ የማንበብ ባህሉ ላይ። ወጣት ማሩ እንደ ችግር ያነሳው መጻሕፍቶቹን በየቀኑ ወደ ቤት ማመላለስ ለመጻሕፍቶቹ እንግልት፣ እንደዚሁም በዝናብ ወቅት ለብልሽት እየተዳረጉ በመሆኑ የሚመለከተው አካል በዚህ ረገድ እገዛ እንዲያደርግለት ጠይቋል። መጻሕፍትን በቤታቸው ያከማቹ ሰዎች በውሰትም ሆነ በስጦታ እንዲያበረክቱለትና ትውልዱን በጋራ አንባቢ እናድርገው ሲል ወጣት ማሩ ጠይቋል። አድማጮቻችን፣ የዛሬው ፕሮግራማችን በዚህ ተጠናቋል። ዓለም ነው መኮንን ነኝ። ሰላም።